የአፍሪቃ መሪዎች ጸረ ወባ ጥምረት አልማ በሚል ምህፃረ ቃል ይታወቃል። ባለፈው ጥር 21 አዲስ አበባ ውስጥ በአፍሪካ ህብረት ዋና ጽህፈት ቤት የሽልማት ስነ ስርዓት አካሂዱ ነበር። አላማው የወባ ወረርሽኝን ከአፍሪካ ማጥፋት የሆነው አልማ እንደ አውሮፓ አቆጣጠር የ2016 ወባን ለማጥፋት በተያዘው ዓለም አቀፍ ዘመቻ የላቀ ውጤት ላስመዘገቡና ለተሳካላቸው ሀገሮች ሽልማት ሰጥቷል። ኤርትራ በላቀ ውጤታቸው ከተሸለሙት ሀገሮች አንዷ ነች። እንዲሁም ቦትስዋና፣ ኬፕ ቨርዴ፣ ናሚቢያ፣ ሩዋንዳ፣ ደቡብ አፍሪካ፣ ስዋዚላንድ እና ሳውቶሜም በተመሳሳይ ውጤት ተሸልመዋል። ሳሌም ሰሎሞን በአፍሪካ ህብረት የኤርትራን ቋሚ ልኡክ አንደኛ ጸሐፊና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ተጠሪ አቶ ቢንያም በርሃ በስልክ አነጋግራ ያጠናቀረችው ዘገባ እነሆ። የአፍሪካ መሪዎች ጸረ ወባ ጥምረት አልማ በሚል ምህፃርም ይታወቃል። ባለፈው ጥር 21 አዲስ አበባ ውስጥ በአፍሪካ ህብረት ዋና ጽህፈት ቤት የሽልማት ስነስርዓት አካሂዶ ነበር። በአፍሪካ ህብረት የኤርትራን ቋሚ ልዑካን አንደኛ ጸሐፊና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ተጠሪ አቶ ቢኒያም በርሀን ባለፈው ሳምንት በስልክ አነጋግሬያቸው ነበር። ስለ የሽልማቱ ስነ ሥርዓትና ስለ ኤርትራ በወባ ወረርሽኝ ላይ ያላትን ፖሊሲ እንዲህ በማለት ገልጸውልኛል። እቲ ናይ ኤርትራ ናይ ፖሊሲ ማለት ህዝብ ቀዳምነት የኤርትራ የልማት ፖሊሲ ህዝቡን አስቀድሞ ግምት ውስጥ የሚያስገባ ስለሆነና ፖሊሲው በህዝብ ተሳታፊነትና መሪነት ስለሚተገበር ነው። ለዚህ ደግሞ ቅድሚያ የሚሰጠው ለትምህርት፣ ለጤና ለመንገዶች ግንባታ፣ የመጠጥ ውሃ ለማቅረብና ለመሳሰሉት ነው። እነዚህ ተደምረው ከሚሌኒየሙ የልማት ግቦች ብዙውን ለመምታት ተችሏል። ይህም የኤርትራን እድገት አጉልቶ ያሳያል። ይህ ደግሞ ወባን መቆጣጠር ብቻ ሳይሆን ከተሸለሙት ሀገሮች አንዷ የሆነችው ኤርትራ በሌሎችም የልማት ግቦች የላቀ ውጤት ካስመዘገቡት መካከል መሆኗን ያሳያል። የተባበሩት መንግስታት ልዩ ወኪል በጤና እድገት ላይናም በወባ ወረርሽኝ ዘመቻ ላይ ገንዘብ የሚመድቡት ልዑክ ሬይ ቼምበርስ እንደ አውሮፓውያን አቆጣጠር 2015 የተካሄደው በአፍሪካ ውስጥ የወባ ማጥፋት ዘመቻን ጠቅሰው ዘላቂ መፍትሄ ለማምጣት የጤና ጥበቃ ሰራተኞች ጥረት ወሳኝ መሆኑን ከገለጹ በኋላ የወባ ስርጭትን ለመቀነስ የሚካሄደው ዘመቻ ይላሉ ሬይ ቼምበርስ። እነዚህ ሁሉ ጥረቶች አጎበር ማደል፣ የመከላከያ መድኃኒት መርጨትም ሆነ የሕክምና መድኃኒት ለታመሙ ማቅረብ እንደተጀመረው ከቀጠለ አፍሪካ ውስጥ ከመቶ ሺህ በላይ ወይም ደግሞ በበሽታው የሚከተለውን ሞት ወደ ዜሮ ለማስጠጋት የሕፃናትን ሞት በዓመቱ መጨረሻ መቀነስ ይቻላል ብያምናለሁ። ይህም ማለት ዘመቻው ከተጀመረ ወዲህ ወረርሽኙን በዘጠና ሦስት ከመቶ መቀነስ ማለት ነው። የተባበሩት መንግስታት ዘገባ እንደሚገልጸው በወባ ወረርሽኝ ምክንያት አፍሪካ ውስጥ ወደ 437 ሺህ ህጻናት፣ 163 ሚሊዮን የሚሆኑ ሰዎች በየአመቱ በበሽታው እንደሚጠቁ ነው። ወደ 80 ከመቶ የሚሆኑ ሰዎች እስካሁን በወባ ምክንያት መሞታቸውንም ዘገባው ይጠቁማል። ኤርትራ የላቀ ውጤት በዚህ አመት ብታመጣም አብዛኛውን ጊዜ በዓለም አቀፍ መድረክ ላይ ስትቀርብ በሰብአዊ መብት ጥሰት ላይ ያተኮረ ዘገባዎች ላይ ነው። ስለዚህ ምን አስተያየት እንዳላቸው አቶ ቢንያምን ጠይቂያቸው ነበር። እንዲህ በማለት መልሰዋል። ሰብኣዊ መሰል መሰረታዊ ፖሊሲ ናይ መንግስት ኤርትራ እዩ ዛዓበ መሰል ከዓ መሰል ናይ ናይ መንባር እዩ ሰብአዊ መብቶችን ማረጋገጥ የኤርትራ መንግስት መሰረታዊ ፖሊሲ ነው። ታላቁ የሰው ልጅ መብት በሕይወት መኖር ነው። ይህ ማለት ደግሞ በሽታዎችን መቀነስ፣ የኑሮ ሁኔታዎችን ማሻሻል የትምህርት ዕድልን ማስፋትና የመሳሰሉት ስለሆኑ እነዚህ ሁሉም የሰብዓዊ መብቶች ጥበቃ አካላት ናቸው። አስመራ ውስጥ ተመድበው የሚሰሩ የተባበሩት መንግሥታት ድርጅት ቢሮዎች የሚያቀርቧቸው ሪፖርቶችም ይህንኑ ያንጸባርቃሉ። ከውጭ የሚመጡት ሪፖርቶች በፖለቲካ ምክንያት የሀገሪቱን ገጽታ ለማጉደፍ የሚደረጉ እንጂ ኤርትራ ውስጥ ያሉትን ሁኔታዎች በትክክል የሚያሳዩ አይደሉም። ከዚህ በፊት የጠቀስናቸው ድሎች ይህንን ያረጋግጣሉ። ዋና ዋና መብቶችን ለማክበር መዋ እለነዋይ እያፈሰሰች ጥረት ስለምታካሄድ የኤርትራን ድሎች ለማየትም በቅተናል። እስካሁን ድረስ በዓለም ደረጃ የወባ ወረርሽኝን ለመቀነስ በተደረጉት ጥረቶች በወባ ህመም የተጠቁ ሰዎች ቁጥር በ34 ከመቶ ሲቀንስ ወደ በወባ የሚከተሉ የሞት ቁጥሮች ደግሞ ከ54 በመቶ መቀነሱን የተባበሩት መንግስታት ዘገባ ገልጿል። ሳሌም ሰሎሞንን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።